ሰላም እብል ለድንግል ናኪ እጽው እንተ እምኔሁ ሰረቀ ፀሐይ መለኮት ህትው ማርያም ንግል ዘስነ ንጽኪ ፍትው ለሃዲር በበፍናው ርማት ለማይደር በበፍናው በሃይጉር ወበዱ እቃ ብኒ ወለቶሞ ለሄራን አበው